ዋሽንግተኑ የጣይቱ የባህልና የትምህርት ማዕከል ጋባዥነት ወዲህ ወደ ዩናይትድ ስቴትስ ብቅ ያሉትንና የቴዎድሮስ ራዕይን እስካሁን በዋሽንግተን ዲሲ እና በኒው ጀርሲ ከተሞች ያሳዩትን ተዋናዮችና ትዕይንት ተከታተልን። ከዚያ በፊት ግን ተመልካቾቻቸው ምን ይላሉ? ገና ከመጀመሩ በፊት ኢትዮጵያ በምትባለው ባደኩበት ሀገር የነበረውን መንፈሳዊ ወቅት፣ የሀገሩን ሁኔታ ልክ እንደ ስዕል እያስቀመጠችው ሴቷ እያቅራራ በመሀል ስትመጣ በቃ ስራሴን መቆጣጠር በሚያቅተኝ መንገድ ነው የተሰማኝ። ባይንም መቆጣጠር አልቻልኩኝም። በቃ ኢትዮጵያ ሲባል ያው ሁልጊዜም በኢትዮጵያዊነቴ የማምን ሰው ስለሆንኩኝ የመጀመሪያ ኢትዮጵያዊነቴን ነው የምናገረው፣ ማምንበትም ማንነቴን የምገልጽበት በቤት ውስጥ ያሳደጉን የኢትዮጵያዊነት ስሜት ስለነበረ በኢትዮጵያዊነት ነው እንጂ በእናት በአባቴ ሀገር ወይም ዘር በሚባለው ነገር ምንም ሂጀም አላቅም እና ብዙ ትዝታና የጋለ የፍቅር ስሜት ለኢትዮጵያ ያለኝ እንደዛ አይነት ስሜት ነው የተሰማኝ። በአሁኑ ከማየው ከምሰማው ጋር ሳወዳድረው ስሜትን በጣም ነው የቀሰቀሰው። ጋዝን የሚያደረገኝ ቲያትሩ ታሪካዊ መሆኑ ያን ስሜት በጥልቅ መንፈስ እንደ ቀሰቀሰቦት እንባ እንደ ተናነቀዎት ተመልክቻለሁ። እስኪ ይንገሩን አድማጮች ከእርስዎ ሁኔታ ጋር እንዲያገናዝቡ፣ እርሶ ከሀገሮ ከኢትዮጵያ ከወጡ ምን ያህል ጊዜ ቆዩ? ከአርባ ዓመት በላይ ይሆነኛል ከወጣሁኝ፣ እና በእርግጥ ቤተሰብም እዛ ስላለ የተመላለስኩባቸውም ጊዜዎች አሉ። ደርግ ከመውደቁ በፊት ነበር መጀመሪያ ጊዜ የተመለስኩት። ከዛም በኋላ ተመላለሻለሁ አንድ አምስት ስድስት የሚሆን እኔ የማቀው ኢትዮጵያ በዘር በምን የሚለው መከፋፈል በፍጹም ሊዋቅልኝ የማይችል ልረዳው የማይችል አይነት ነው የሆነብኝ። ሰውም በእንደዛ የመከፋፈልና እንደዛ አይነት መንፈስ በወጣቱም ላይ ያለው ልጅ ሆኜ ወጣቶ ሆኜ የሚሰማኝን ስሜት የሚያስተጋባ ወጣትም ባለማየቴ ያ ስሜት እስካሁንም የሚያንገበግበኛል። ቅርብ ጊዜ ስ የኢትዮጵያ ቴአትር አይተውስ ያውቃሉ ወይ? ያለም እንግዲህ ዘመናዊ የሆነ ትርኢቶችን ነው እንጂ ታሪክን በሚመለከት የሀገራዊ ስሜትን የሚቀሰቅ ስብኝ አይነት ያየሁት የለም። አላጋጥመኝም ምት የነበረ ህዝብ ለህዝብ ለማሳየት የመጡ ጊዜ የባህል ጨዋታ የብሔረሰብ የዛኔ የመጡ ጊዜ ያነበረ እንደ ቴዎድሮስን ራዕይ እንዳየሁት ልክ አሁን እንደ ተሰማኝ አይነት ስሜት ከብዙ አመታት በኋላ የተሰማኝ ዛኔ ነው። ለመጀመሪያ ጊዜ ባየሁበት ወቅት በቃ እንዲሁ ባይን ሳላቋርጥ ነበረ ያየሁት እና የተመለከትኩት ግሩም። ወይዘሮ ዙፋን ቴዎድሮስ ራዕይ መነሻነት ነው ኢትዮጵያ ያለዎትን ፍቅር፣ እንዲሁም የኢትዮጵያን ታሪክና እርስዎም ያስታውሷትን ኢትዮጵያ ከዛሬ ወጋ ያነጻጸሩ። ምናልባትም አድማጮች ያስታውሱ ይሆናል። እዚህ ተወልዶ ያደገ አማርኛ አቀላጥፎ የሚናገር ልጅ አለወት እንግዳችን ነበር በፕሮግራማችን። ኢትዮጵያ ከሚናገሩት ባልተናነሰ ግሩም የአማርኛ ተናጋሪ ብቻ ሳይሆን የኢትዮጵያን ታሪክ የሚከታተል ልጅ አለወት እሱን ጨምረን የኢትዮጵያ ፍቅሮን የሚመለከተው በሌላ ፕሮግራም እንመለከታለን። አይ ቲንክ ለሀገሬ ፍቅር ያለኝን ዋና መግለጫ የሆነው ከኔ የበለጠ አማርኛና ታሪክ የሚያውቀው እንግዲህ ልጄ ነው። ምናልባት የኔ አስተዋጽኦ ለሱ የሀገርን መውደድ ኢትዮጵያን መውደድ የሕዝቡን ማንም ከማንም ሳይለያይ ብሔር ሳይለያይ ሁሉንም ነገር አቅፎ ደግፎ ያለ ፍቅር እንግዲህ ከማሳየትና ታሪኩን ከመናገር ሌላ እኔ ብዙም ያረኩት አስተዋጽኦ አለ ብያ ላስብም። ግን ለሀገሬ ለሕዝቡ ያለኝን ፍቅሬን መግለጫ ነው ብያ ምን አለው ልጄ ከዛ በላይ ምንም ልናገራችልም፣ ትልቁ ነገር እሱ ይመስለኛል። ምናልባትም ከልጁ ጋር ይህን የቆየ ከኢትዮጵያ ታሪክ ጋር የተሳሰረ የኢትዮጵያ ፍቅርና ስሜት የሚመለከት በሌላ ፕሮግራም እንጋብዞታለን። ወይዘሮ ዝፋለማ ለጊዜው አመሰግናለሁ። እግዚአብሔር ስጠ። እሺ፣ እግዚአብሔር ስጠልኛ። ከቴዎድሮስ ራዕይ ታዳሚዎች ድምፅ ነው ያሰማናቸው። አሁን ቃላችንን ጠብቀን ተዋናዮቹን መልሰን እናምጣ። የሚበልጡት ከብሔራዊ ቲያትር ያሉበት የቲያትር ቡድን ስቱዲያችን ይገኛል። ቲያትር ለማሳየት ይመስላል። ዝግጅታችን በድጋሚ ላስተዋወቅ አረገ ወይና፣ ሰፋ ስራፌል፣ ተካ መለሰ፣ ወልዱ አለም፣ ፀሐይ ወዳጆ፣ ቴዎድሮስ ተስፋይ እስከ አበበ ብንሄድ የሚመረጥ ይመስላል። ስፋ አበበ ብንል ይሻላል። እንኳን ደህና መጣችሁ በድጋሚ አዲሱ ምን ይባላል? የቴዎድሮስ ራዕይ ከዋሽንግተን ዲሲ የቲያትር መድረኮች የአሜሪካ ድምጽ ራዲዮ ገብቷል። ከአስራ ስድስተኛው መንገድ ወደ ኢንዲፔንደንስ እና ሶስተኛው መንገድ ቪኦኤ ስቱዲዮ ነው የምንገኘው። የቴዎድሮስ ራዕይን እዚሁ በአይንም ባይሆን በጆሮ ልናሳይ ነው ለአድማጮቻችን። እነዚህን የመድረኩን ቆዎች ባለፈው እዚህ ዲሲ ውስጥ ካየሁ በኋላ ድሮ የነበረ የቲያትር ፍቅሬን ጨምሬን ነው የመጣሁት። በዚህ አጋጣሚ አለም ፀሐይ ሁሌም የምትጥሪው የትያትር አፍቃሪዎችን የትያትር ጥማት ለማርካት ነው። እና በርቺ ቀጥ በመሆን ያመጣሻቸው ወጣቶች ተዋንያን በጣም ድንቅና እኔም በግል መወዳቸው በየኢንተርኔቱም በትንሹም ያየኋቸው ናቸው። አሉላ ትያትሩ ሊጀምር ነው። ለራዲዮ መጽሔት እንዲሁም በአለም ዙሪያ የአሜሪካ ድምጽ ራዲዮን ለሚከታተሉ አድማጮቻችን ከትያትሩ አዳራሽ በር ላይ ነው ያለ ነው። በስራፌል የመግቢያ ማስታወሻ ድምፆችን ጀምር ስራከን ወደ ዘመቻ ወሰደ። የምን ፈረሰኛ ነው እንዲሽምጥ የሚጋለበው? መርዶ ነጋሪ ነው። የምን መርዶ? አሁን ይመጣልኛል ብለህ የምትጠብቀው የገብርዬ መርዶ ነው። ከጠላት ሰራዊት መካከል ገብቶ የጠላትን አንገት በጎራዴ እንደ ጎመን እየቀነጠሰ ሲዋጋ ሲያዋጋ ሲጠሉሎ ገብርዬ ለሰናድር ጥይት ግንባሩን ሰጥቶ ወደቀ። አለቀ። አዎ አለቀ። በቃ ይኸው ነው። እንዲህ ነው እኔና ገብርዬ የምንለያየው። ገብርዬ እንዲህ ነው ሲጥል አለው ጠላት ማል ገብርዬ፣ አንተንም ጥሎ ወደቀ። ያን ስሜት ለማግኘት ምናልባትም ቲያትሩን ያልተመለከቱ ተመልካቾችም ስሜቱን የሚጋሩት ይመስለኛል። የቴዎድሮስን የመጨረሻ ስሜት የሚነጥ ሰዓት የሚከስት ነው አዲሱ ወደ ትያትር ስሜታችን እንመ መልካም። የገብርዬን መርዶ ካሳ ሲሰማ ያኔ ልክ የነበረኝ ስሜት ነው የመጣው። አሁን እሱም ደግሞ በጥሩ ስሜት ነው የተጫወተው። ይሄ ሁለተኛ አጋጣሚያችን ከሀረገወይን በስተቀር አራታችሁ እዚህ ስቱዲያችን መጥታችሁ የዋሽንግተን ዲሲ ጉብኝታችሁን አገባባችሁን ያሳደረባችሁን ስሜት ተመልክተናል። ምናልባት ከሳምንታት በኋላ ስለሆነ አሁን የምንገናኘው ምን የተለየ ስሜት እንዳላችሁ ወደ ኋላ ላይ እንጋራለኝ። እስኪ እዚያ ቲያትር ቤቱ ደጅ ላይ እንቆይ። አለም ፀሐይ፣ ምናልባትም በዋሽንግተን ዲሲ የቲያትር ተመልካቾች ታሪክን ብለው ታይቶ የማይታወቅ የሚመስል አጋጣሚ ነው ያየ ነው። ሰዎች አዳራሽ ሞልቶ መመለስ ብቻ ሳይሆን እጅግ የተጋነነ ቁጥር ያለው ሕዝብ ውጭ ቆሞ መጠበቅ ነበረበት መግባትም ሳይችል ምን አይነት ስሜት አሳደረብሽ? መቼም የተመልካች መጉላላት የሚያስደስተኝ ባይሆንም ከአስራ አምስት አመት ድካም በኋላ ይህን አይነት ቁጥሩ የበዛ አድናቂ መጥቶ ለትርኢት ያለው ፍቅርና አክብሮት አድጎ አይሎ ማየቴ በጣም አስደስቶኛል። በጣም በጣም። እና ከዛም ውጪ እንዳልከው ያልገባው ሳይቀር እንኳን የተመለከተው በቴክስትም፣ በስልክም፣ በኢሜልም ሰሞኑም በሙሉ በቃ የእያንዳንዳችን ስልክ ለሚጮኸ ያላየው ከአውሮፓም፣ ከመላው ሰሜን አሜሪካ እዚህኑልን፣ እዚህኑልን የሚለው ጥሪ በጣም ነው የተስፋፋው። ይኸው ነበረ ድካሜም ህልሜም እዚህ ቦታ እንዲደርስ ቲያትርን ማየት ነው። እጅግ በጣም ነው ደስ ያለኝ፣ እጅግ በጣም በ አምስተኛው ቀን እንደሚዳገም ቃል ገብተሻል። ግን የሰው ጥያቄ ምናልባት ሌላም ተጨማሪ የቲያትር ማሳያ ቀን እንዲኖርሽ ያስገድድ ይሆናል። ምንም እንኳን በተለያዩ የዩናይትድ ስቴትስ ግዛቶች የምትዘዋወሩ ቢሆንም ሌሎቻችሁስ፣ የህዝብ ብዛት ለእናንተ ብርቅ አይደለም። ኢትዮጵያ እየተጋፋ ተሻሽቶ ግማሹን ተናዶ ይመለሳል። ግን እዛ ሆናችሁ ደግሞ አንዶ አሜሪካ ቲያትር ብዙ ማይወዱም እኮ ምናምን ሲባል ሰምታችኋልና እስቲ ጉዱን እንየው ብላችሁ ነው የመጣችሁ። ያለፈው የህዝቡ ሁኔታ ምን ስሜት ፈጠረባችሁ? አዎ፣ እንደሱ አልገመት አረግ ይሄን ያህል ሰው ይመጣል ብዬ በበኩል አልገመትኩም። ምክንያቱም እንሰማለን እዛ ተቀምጠን ቲያትር እንዴት እንደሆነ እዚህ በጣም ደስ ይላል። ድሮ ውበትን ፍለጋን ስንሰራ ሰው ተገርፎ በሚመለስበት በሳምንት ሶስት ቀን በሚታይበት እንደሱ አይነት ግርግር ነው ያየሁትና እንደውም ቲያትሮን ለመጀመር ከተመልካች መግቢያ ጋር ነበር የሚገባው። ከፊት ለፊት በር በርና ምግባ ተከልክዬ ነበር፣ እና ደስ ሲል ነበር። ደስ የሚል ስም ሌላ ተመልካች መስለሽን ነው አጠገብ፣ በቃ በሩ ላይ ነበረችውን ሴትዮዋ፣ እባክሽ ልገባ ነበር ብዬ ለምኜ ነው የገባሁት። እናቴን ነው በጣም ደስ ይላል። ብዙዎቻችን አስደንግጠሽን ነው የገባሽው። በነገራችን ላይ ምንድን ነው ከትያትሩ ነው። በነገራችን ላይ የኔ ደግሞ ከሀረገም በግልባጩ ነው ህዝብ እንደሚመለስ እርግጠኛ ነበር። ምክንያቱም የሀገር ጉዳይ ነው። የሀገር ጉዳይ ደግሞ የማንም የኢትዮጵያዊ ጉዳይ ነው፣ የሚታይ ነው። ታሪክ ማየት የማይፈልግ ትውልድ አለ ብዬ አላምነውም። ስለዚህ ይህንን የቴዎዶስ ራዕይ ደግሞ እንደውም እኔ የተመለሰው ህዝብ በቄሱ አልተመለሰም። ምክንያቱም አይቼ ከዚህ ከተማ ውስጥ መቶ ሀምሳ ሺህ የሚል ቁጥር ነው የማውቀው፣ እንደተነገረኝ ከሆነ። ስለዚህ ምናልባት በእድሜ ደረጃ ካልሆነ በስተቀር ሊያየው ይገባል የሚል እምነት አለኝ። አሁንም ቢሆን ይህንን ነው የምልህ። ግለምእናመለ ቴዎድሮስ እኔ በልዩነት ሳይሆን የተመልካቹን ሁኔታ መጨረሻ ላይ ለምስጋና ሲቆም ያልጠበቅ ነው ብሔራዊ ቲያትር ውስጥ ቁጭ ሎ ነኝ የሚያጨበጭብልን እንጂ ተመልካች አይነሳም። ተመልካቹ ሲነሳ ለመጀመሪያ ጊዜ ነው ሰው ያየውት አናይም እና በእድሜ የገፉ ሰዎች ትልልቅ ሰዎች ነበሩና ያስደነግጣልና፣ ለካ አንደኛ ታሪኩን ለማየት ሁለተኛ ደግሞ የሚያውቁን ደግሞ በምስልም በቴሌቪዥን የሚያዩንም ለማየት የመጡበት ከአዲስ አበባም በመምጣቱ ለማየት ይመጡበት ስለሆነ እሱ ለኔ አስገራሚ ትዕይንት ነበርና፣ ከመድረክ ጀርባ የነበረው ራሱ ናሽናል ቲያትር ነበረ ወይ ሌላ ቲያትር የነበረን እንቅስቃሴ ሁሉ ኦፍ ስቴጅ ምን አደርጋቸው የእኛ ሚስጥሮች አሉ አይደል? በቃ በነሱ በጣም ጥሩ ስሜት ነበረን፣ በእያንዳንዱ ስራችን በስኬት እንዲጠናቀቅ ማለት ነው። የተመልካቹ ግን አስገራሚ ነው። ምክንያቱም በኋላ ነው የሰማነው እኛ ይህ ህዝብ ቁጥሩ ሞልቷል። ሶላዎት ነው ውጭ የተመለሰው ህዝብ የገባኝ የኔ ዘመዶች ሲደውሉ ነው። ማለት አልገቡም። በቃ ማታ ላይ ብዙ ሰው የደወለው አልገባንም፣ በቃ አልቻልን፣ አርፍደን መጣን፣ ይቅርታ ብለው ሁሉ ብዙ ሰዎች ሲደውሉ፣ ሌሎቹም ሲነግሩት ለካ ብዙ ሰው ተመልሷል። እና ለኔ አስገራሚ ሆኖብኝ ያለ ማርፈድ ብትል ይቅርታ ለማ፣ እዚህ ሀገር ማርፈድ ባህል ሆኗል። ኢትዮጵያ እንደውም ተሻሽሏል ነው የሚባለው አሁን የቴዎድሮስ ራዕይ የዋሽንግተን አካባቢ ተመልካች ሰዓት እንዲያከብር ትምህርት ሰጥቷል ብዬ አስባለሁ። ምክንያቱም ብዙ ሰዎች ያመለጣቸው ያለፈው ትያትር አይ ቶሎ አይጀመርም፣ ዘጠኝ ሰዓት ብለው 11 እንደሚጀምሩት የሚል ነገር አለ። ከአሁን በኋላ ከች ነው ታስተውስ። እንደው አላውቅም። ጥሩ ናፋቂን ዩዲሲ ስንሰራ ልክ እንዲህ አይነት ተመልካች ነበር የመጣው። አዳራሹ ጥቅ ብሎ ሞልቶ፣ በጣም ከፍተኛ ተመልካች ተመልካችና እንደዚሁ ትልልቅ የከተማው ሰዎች መተው ነበረ። በመሀል እንግዲህ ምን እንደተፈጠረ አይታወቅም። ቁጥራቸውም የመቀነስ ሁኔታውም የመላላት አይነት ነበር። በድጋሚ እንደ መደረጉ እግዚአብሔር ይመስገን ብለናል። እጅጋ ስራ ፈልተናል። ያው በርካታው ነገር ተብሏል ግን ምንድን ነው እኔ አሁን አልጠበቅኩም? ይህን ያህል ሰው ይመጣል ያልጠበቅኩበት ምክንያት ማየት አለመፈለጉ ሳይሆን በሰራ ይወጠራል ሰው እና ምናልባት ላይመጣ ይችላል የሚል ስጋት ነበረኝ ከመጣ በኋላ ግን በአገር ጉዳይ ላይ ቀልድ እንደማያውቅ ኢትዮጵያ የሆነ ሰው ሁሉ እየተረዳሁበት ነው በቃ በአገር ጉዳይ ቀልድ አያውቅም በሀገር ጉዳይ አይደራደርም። የቴዎድሮስ ራይ ደግሞ የኢትዮጵያ ጀግና አጼ ቴዎድሮስ የኢትዮጵያ ጀግና ናቸው። በእሳቸው ጉዳይ ላይ መደራደር እንደማይፈልግ ያየሁበት ነው። ቁጥሩ ያላየው ሰው ሳይሆን እዛ ውስጥ የገባው ሰው ደግሞ ቲያትሩን ተረድቶት ማየቱ እጅግ በጣም አስደስቶኛል። እንደ መፎከር የሚቃጣው ሰው ነበረ መሀል ላይ እንዲያው ማን ድምጽ ሰምቻለሁ ያለው እና ጥሩ ነው። አይ እንደዚህ ያለፉ ጀግኖቻችንን ታሪክ ማንም ትውልድ ማወቅ አለበት እና እዚህ ደግሞ አሜሪካ መጠን፣ በነገራችን ተመልካቹም ራሱ ከብሔራዊ ቲያትር የመጣ ይመስላል። እውነት ነው። በጣም የሚገርም ነው። በቲያትር ቤቶች ትከፍሏቸዋላችሁ። ብሔራዊ ቲያትር የሚመጣ ተመልካች የሚያሳየው የተለመደ ጠባ ያለ ተመስጦ የሚስቅበት የሚያዝንበት ቦታ፣ የሀገር ፍቅር እንዲህ ስትሉ ትዝ ይለኛል የምትገልጸው ነገር አለ ያመሳሰልክበትን። አዎ፣ ይህን ቲያትር እንግዲህ ብሔራዊ ቲያትር እናሳያለን። በጣም የሚገርመህ ስሜቱ አንድ ነው አንድ ነው ስሜቱ። በቃ እዚህም ያለው ስሜት እዛም ያለው ስሜት በሀገር ጉዳይ ላይ ኢትዮጵያዊ የሆነ ሁሉ የማይደራደርበት ነው። በቃ ና በትክክል በጥሩ ስሜት ነው የሚያዩት በወኔ ነው የሚያዩት ቲያትሩን እና እጅግ ነው በጣም ደስ ያለኝ። ይሄ ተነስቶ ሌሎች ግዛቶችም የተዘዋወራቸው በምታሳይባቸው ይገጥማቸዋል ብዬ ተስፋ አድርጋለሁ። የሰው ቁጥር ቢለያይም ተመሳሳይ ስሜት ማሳደሩ የሚቀር አይመስለኝም። አው ዛም ሄደን ለኢትዮጵያ ነው ቻደን ነው ተስማምተኛል። ግን ይሄ የኔትወርኩ ጉዳይ እንዴት ነው? ለምሳሌ ቲያትሩን አሳይተን ጨርሰን ወዲያው ማታ ነው ከእያንዳንዱ ስቴት የተደወለው። ትኬቱ ሶልዳውት ነው አስደናቂ ነው። እና ወደኛ ስቴት ቁጥር ቁጥር ጨመረ። ስቴት እና ኔትወርኩ እንዴት ነው? በእናንተ በኩል እንደዚህ አይነት በፍጥነት እንደዚህ የመዳረስና ሰው ቲያትሩን ሲደወሉ ቲያትሩ ምርጥ እንደነበርና ትኬት ሰው እንደተመለሰው ነው፣ እነሱ ነው የሚነግሩ ለኛ ከሌላ አስተያየት እና ይገርማል። በነገራችን ላይ ይሄን ነገር ኢትዮጵያ ድረስ ተሰምቷል። ደውሎ የነገሩኝ ሰዎች አሉ። እንግዲህ ቴክኖሎጂው ነው ምንም አረጋ አይቻልም ብሏል። ሶፋፌ አንድ ጥያቄ የተመልካች ስሜት ብትሉ እኔ አልገጠመኝም። ቲያትሩ ላይ የሚጫወተውን ገጸ ባህሪ የእውነት አድርገው ሰው የሆነም የሚደበድቡ ላይ ይያጎል ለመደብደብ እንደመነሳት አይነት ምናምን እና እዚህ አካባቢ አልገጠመኝም። ምናልባት የእንግሊዛዊ ሰድቦት ይሆን የምር መስሏቸው እንዲህ አይነት ስሜት አለ። መጥፎ ገጸ ባህርይ የተጫወተውን ሰው ሲወጣ ሰው መጋበዝ የማጋል አይነት ነገር ነው የሚታየው። እኛ ያለፈውም ጣይቶ ላይ ያየሁት ነገር ቢኖር ምንድን ነው ከጣሊያኑ ባህሪ ጋር ወይም ንጉሱ ላይ አሁን ቴዎድሮስ ሲያደርገው የተቃዋሚውን የዛኛውን የጠላቱን ወገን የማጨብጨብ የማግነን፣ የማድነቅ የቴዎድሮስን ውሳኔ እንደዛ አይነት ነገሮቻቸው የሚታይ እንደሱ አይነት ናደነው፣ አጨበጨቡ። ነጮቹ ደግሞ ነጭ ተመልካቾች ነበሩ፣ አይታቸዋል። አሜሪካኖች ሚገርም እኮ ነው። ነበሩ ገብቷቸዋል፣ ማለት ነው። በነገራችን ላይ እኔ ገጠሞኛ አሁን በቅርብ እንሰራ የነበረውን ህንደኬ የተሰኘውን ትያትር ስንሰራ እንደኬንም እዚህ ልናቀርበው እንፈልጋለን። በነገራችን ላይ አድማጮች ያለው አደርጋለን እንደምንመለከት በሶስት ዓመት በጣም በጣም ብዙ ህዝብ ያየው የንግስት ህንደኬ ድንቅ ታሪክ ነው። እና ህንደኬ ላይ እኔ የምጫወተው ካራክተር እኩይ ካራክተር ነውና፣ እና መጨረሻ ላይ ለሰው ለመሰናበት ስንወጣ ሰው ወጣ፣ በዚህ በኩል የሆነ ነገር አለፈ ማለት ግማሽ የሆነ ሃይላንድ የውሃ የውሃ ላስቲክ ባጠገቤ ነው ያለፈው፣ እና አቶ እሺ፣ ወደዛ ይሄ ይሄ ቅርብ ጊዜም ገጥመዋል። ድሮ ያው የገጠማቸው አሉ። የገጸ ባህሪውን ጥንካሬ ይበልጡን ደሞ ያ ሰው እንዴት ጥሩ አድርጎ ተጫውቶታል የሚለውን ስሜት የሚሰጥ ይመስለኛል። በዛ ስሜት ግርም ነው። እስኪ አንዳንዱን የቲያትሩን አንጋዎች ፈንከት እያደረግን እንመልከት። በቀደመ ፕሮግራማችን ቲያትሩን ሳናይ ስለነበረ በደፈናው ነው የተነጋገርነው። ዛሬ እና አዲሱ እንደ ጥሩ ተመልካች መጠየቅ እንችላለን። የምናየው ታሪክ የአጼ ቴዎድሮስን ንጉሳዊ ዘራረግን ያልተከተለ አንድ ጀግና ከምንም ተነስቶ አንተ ደጋግመህ በባህሪውም እንደምትለው አገር ለማስተዳደር ይልቁንም ኢትዮጵያን አንድ ለማድረግ የተነሳበትን ታሪክ ነው በአጭሩ የሚተርከው። በብዙ መልኩ የተተረከም ቢሆን ገኖ የወጣው ታሪክ እሱ ነው። በዚህ ትያትርና የአጼ ቴዎድሮስ ጠባይ ራሱ የምናውቀው እስኪ መስለን ድረስ መቶ ዓመት በኋላ አስራ ስምንት ሃምሳዎቹ የተከሰተን ነገር የዛሬ እስኪ መስለን ድረስ አጥብቀንም ይዘነዋል። በብዙ ድርሰቶች ውስጥ ተመላልሶ መጥቷልና ምንድን ነው ጠንክሮ የወጣው አንተ ያን ገጸ ባህሪ እንደሚጫወት የምታስተዋውቀውም ከቴጌይቱ ጋር ልትፋለም የምትሄድበት ቦታ ድረስ ልጃቸውን ከዳሩልህ በኋላ ያን የዘራህ ረግማ የማትከተል በመሆን ወይም ቴዎድሮስ የሚከተል ባለመሆኑ የሚመጣውን ውጥረት ገና በጠዋት ነው የምንመለከተው። እስኪ ከታሪኩ ትንሽ መንከት አድርጋ አካል ውይይቱ ተጀምሯል። ታሪኩም እንዲሁ ከጥሯችን ግን ለምቹ የራዲዮ ሄድ ነው። ለቀደመው ጥያቄና ለቀሪው የቴዎድሮስ ራዕይ ተዋናዮችና አዘጋጆች የሚሰጡት ምክር ይዘን እንመለሳለን። አሁን ግን እንግዶቻችንም በሙሉ ለእግሩ ማጫወታቸውም ሆነ ለጊዜያቸው እናመሰግናለን እግዚአብሔር